Yeah, yeah, dims radio tabiano. The area is being secured, and normal activities are starting to resume. አካባቢው ተረጋግቷል። የተለመዱ ተግባራትም መቀጠል ጀምረዋል። በተደራጀ የባንክ ዘረፋ የተሳተፉ ግለሰቦችም ቁጥጥር ስር ውለዋል፣ ለፍርድም ይቀርባሉ። የታጠቁ ኃይሎችም ትጥቅ እንዲፈቱ ተደርጓል። እናም የመከላከያ ኃይሉ በዚህ አካባቢ እያደረገ ያለው የተለያየ ገጽታ ያለው እንቅስቃሴ ነው። የኢትዮጵያ ጠቅላይ ሚኒስትር ፕሬስ ኃላፊ የሆኑት ቢለኔ ስዩም ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። የአምቦ መሰናዶ ትምህርት ቤት ተማሪዎች ዛሬ ጠዋት ባካሄዱት ሰልፍ በኦሮሞ ስም የሚንቀሳቀሱ ፓርቲዎች የእርቅ ስምምነት ወይም ሂደት እንዲያካሂዱ ጥሪ ያቀረቡ፣ በዚህም ላይ ከስፍራው የተጠናቀረ ዘገባ በመጽሔቱ ክፍለ ጊዜ እናቀርባለን። ከመጽሔቱ በተጨማሪ በዜና ከያዝናቸው ዋና ዋና ርዕሶች የናይሮቢ የሽብር ጥቃት ማብቃቱን ፕሬዚዳንቱ አስታወቁ፣ ሶማሊያ ውስጥ የሲቲ ዞን ነዋሪዎች ሰላማዊ ሰልፍ ወጡ፣ በዚምባብዌ በአሸባሪነት ወይም በአመፀኛነት የተጠረጠሩ ፓስተር ታሰሩ፣ የሚሉ ይገኙባቸዋል። ስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ጥር 8 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና አዲሱ አበበነን ፕሮግራሙን የምታቀነባብርልን ብርሃን ኃይሉ የስርጭት መሐንዲሱም አብረውን ያመሻሉ እስከ ምሽቱ አራት ሰዓት። በቅድሚያም የሰዓቱን የዓለም ዜና በአንድ የናይሮቢ ዘመናዊ ሆቴልና በልዩ ልዩ ቢሮዎች ላይ የደረሰው የሽብርተኞች ጥቃትና ከበባ በአሁኑ ወቅት ማብቃቱን የኬንያው ፕሬዚዳንት ኡሁሩ ኬንያታ አስታውቀዋል። ደሴት ዲ ቱ በሚባለው የተንደላቀቀ ዘመናዊ ሆቴልና የተለያዩ ቢሮዎች በሚገኙበት አንድ ተቋም ላይ አጥቂዎቹ በጣሉት አደጋ የተገደለ ሰው ቁጥር 14 መሆኑንም ፕሬዚዳንት ኡሁሩ ኬንያታ ዛሬ አረጋግጠዋል። የኢትዮጵያና የኤርትራ መንግስታትም ጥቃቱን አውግዘው ዛሬ መግለጫዎችን አውጥተዋል። በዚህ ላይ ማለት በኬንያው የሆቴል ጥቃት ላይ መጽሔት ዘገባ ያክልበታል። እነ ሜጀር ጄኔራል ክንፈዳኘው ለተመሰረተባቸው ክስ የመቃወሚያ ማመልከቻቸውን እንዲያቀርቡ ቀጠሮ ተሰጣቸው። የዋስ መብት ጥያቄያቸውን ፍርድ ቤቱ ውድቅ አድርጎታል፣ ይለናል መለስካቸው አማሃ ባጠናቀረው ዘገባ የፌዴራል አቃቢ ሕግ ጥር 7 ቀን 2011 ዓ ም በጻፈው ማመልከቻ በከባድ የሙስና ወንጀል ክስ የመሠረተባቸው ሜጀር ጄኔራል ክንፈ ዳኘው፣ ኮሎኔል በረሃ ወልደ ሚካኤል፣ ኮሎኔል ሙሉ ወልደ ገብርኤል፣ ብርጋዴር ጄኔራል ብርሃ በየነ፣ ሌተና ኮሎኔል ስለሺ ቤዛ ያልተያዘ፣ ወይዘሮ ሲሳይ ገብረ መስቀል፣ አቶ አለም ፍጹም፣ ሌተና ኮሎኔል አስመረት ኪዳኔ፣ ሌተና ኮሎኔል ግርማ መንዘርጊያ፣ ሻምበል አግዘው አልታየና አቶ ኤርሚያስ ጠቅል አመልጋ የክስ መቃወሚያ ማመልከቻቸውን ለጥር 20 ቀን 2011 ዓ.ም እንዲያቀርቡ ፍርድ ቤቱ አዘዘ። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 15ኛ ወንጀል ችሎት ተጠርጣሪዎቹ ያቀረቡትን የዋስ መብት ጥያቄም ውድቅ አድርጎታል። ሦስተኛ ተከሳሽ ኮሎኔል ሙሉ ወደ ገብርኤል ግን ጠበቃ ስላልቆመላቸው ከጠበቃቸው ጋር ተማክረው በሚያቀርቡት አቤቱታ ላይ ውሳኔ ለመስጠት የተለየ ቀጠሮ ቁርጦላቸዋል። አቃቢ ሕግ በእነዚህ ተጠርጣሪዎች ላይ ሁለት ክሶች መስልቷል። በአንደኛው ክስ የተጠቃለሉት ከአንደኛ እስከ ሰባተኛ ተከሳሾች ሲሆኑ ተጠርጣሪዎቹ በሕገ ወጣት ሥራ ከአራት መቶ ሚሊዮን ብር በላይ የሚገመት ጉዳት በመንግሥት ላይ በማድረስ በፈጸሙት በሥልጣን አለግባብ መገልገል ከባድ የሙስና ወንጀልና ሰባተኛውን ተከሳሽ አቶ ዓለም ፍጹምን ደግሞ በልዩ ወንጀል ተካፋይነት ክስ መስረቶባቸዋል። አቃቤ ሕግ በሁለተኛ ክሱ ላይ ያካትታቸው ደግሞ አንደኛን፣ ሁለተኛንና ከስምንተኛ እስከ አስራ አንደኛ የተመለከቱትን ተከሳሾችን ነው። ከእነዚህም አምስቱን በሥልጣን አላግባብ በመገልገል ከባድ የሙስና ወንጀል ፈጽመዋል የሚል ሲሆን በአቶ ኤርሚያስ ጠቅላ መልጋ ላይ ደግሞ በልዩ ወንጀል ተካፋይነት በፈጸሙት ወንጀል ከሷቸዋል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። በሶማሊያ ክልል የሲቲ ዞን ነዋሪዎች በየበዞኑ ዋና ከተማ ሽኒሌ ላይ ሰላማዊ ሰልፍ ወጡ። ሰልፉ ከአፋር ክልል ጋር ከሚወዛገቡባቸው ሶስት ቀበሌዎች የአፋር ክልላዊ ልዩ ኃይል እንዲወጣ ግጭት እንዲቆምና የፌዴራል መንግስቱም ጣልቃ እንዲገባ እንዲሁም ቀበሌዎች በውሳኔ ህዝብ ወደ ሶማሊያ ክልል እንዲቀላቀሉ የሚጠይቅ ነው። የድሬዳዋው ዘጋቢያችን አዲስ ቸኮል ተጨማሪ አለው። ሰልፉን ያስተባበረው ሲቱ ዞን በርባርታ ወይም ወጣቶች ሊቀመንበር ጣይር ፋራ ሰሜሬ ወይም ጣሂር ወሎ፣ እኛ አላማችን አንድ የአንፈር ልዩ ሀይል እንዲወጣ አንድ በደም የፈሰሱ ሰው የገደሉ ስለሆነ ደሙ ኢትዮጵያ ደም ይቆም ነው ያ ሶስቱ ቀበሌዎች ሶማሌ ክልል ስር ስለሆነ በሶማሌ ክልል ስር መሆን አለባቸው። አራተኛ ደግሞ በፌዴራል መንግስት ጣልቃ ገብቶ በሰላማዊ እንዲረጋጋ ነው። እንደ ወጣቶች ሊቀመንበር ጣይር ፋራ ሰመሬ ገለጻ አስቀድሞ የአፋር ክልል ዩዋይል ካወዛጋቢዎቹ ሶስት ቀበሌዎች እንዲወጣ ስምምነት ተደርሶ የነበረ ቢሆንም ስምምነቱ ግን በአፋር ክልል ተጥሰዋል። ወጣት ጣይር አክሎም ሶስቱ አወዛጋቢ ቀበሌዎች ከበፊትም ጀምሮ የኢሳ መሬቶች የነበሩ ሲሆን ወደ አፋር ክልል ሊካለሉ የበቁትም ባለፈው የኢህአዴግ አስተዳደር ዘመን ሆን ብሎ አፋርን ለመጥቀም ነው ብሏል። በሺ የሚቆጠሩ ታዳሚዎች በተሳተፉበት በዚህ ሰልፍ ላይ ሰልፈኞቹ ባለ 13 ነጥብ የአቋም መግለጫ አውጥተዋል። በጉዳዩ ላይ አስተያየታቸውን እንዲሰጡን የአፋር ክልል ኮሚኒኬሽን ቢሮ ኃላፊ ስልክ ላይ በተደጋጋሚ ያደረግነው ሙከራ አልተሳካም። ሆኖም እርሳቸውና የአፋር ሰብአዊ መብት ድርጅት ሊቀመንበር አቶ ገአስ አህመድ ባለፈው ሰኞ በሰጡን አስተያየት ቀበሌዎቹ የአፋር ይዞታ ናቸው፣ ሶማሌዎቹ በቅርብ መጥተው ነው መኖር የጀመሩት ትለዋል። ወጣት አይር ግን በዚያ አይስማማም። የአካባቢ ነባር ነዋሪዎች ኢሳዎች ናቸው ይላል። እንደ ወጣት አይር ገለጻ ቀበሌዎቹ በአፋር ክልል ስር በመሆናቸው ሶስቱም ቀበሌዎች አንድ እንኳ የውሃ ጉድጓድ እንዳልተቆፈረላቸው እና ምግብ የሚያገኙ የነበረው ከሶማሌ ክልል ነበር ብሏል። በተያያዘ ዜና ከድሬዳዋ ደወል የሚወስደው የመኪና መንገድም በአድማ መዘጋቱ ተሰምቷል። ባለፈው እሁድና ሰኞ የአፋር ክልል ከሶስቱ ሶማሌ የሚበዛባቸው ቀበሌዎች ልዩ ኃይሉ እንዲያስወጣ መወሰኑን በመቃወም መንገድ መዝጋታችን የሚታወስ ሲሆን የፌዴራል ፖሊስ ኮሚሽን ህዝብ ግንኙነት ግን ልዩ ፖሊስ ይውጣ አላልን ብለው ነበር። ጉዳዩ ላይ ያላቸውን አስተያየት እንዲነግሩ የሶማሌ ክልል የኮሚኒኬሽን ቢሮ ኃላፊ አቶ ጉሌድ አሊን ለማናገር ያደረግነው ሙከራ ስልካቸው ባለመስራቱ አልተሳካልንም። ለአሜሪካ ድምጽ ራዲዮ ላይ ተጠናቀረው ዘገባ አዲስ ቸኮል ነኝ ድሬዳዋል። አዲስ ቸኮልን ለዘገባው እናመሰግናለን። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዚምባብዌ ውስጥ በነዳጅ ዋጋ መናር የተቆጡ ዜጎች ያካሄዱት ተቃውሞ ዛሬ ሶስተኛ ቀኑን የያዘ ፓስተርና የፖለቲካ አቀንቃኝ የሆኑት ኢቫን ማዋሬሬ በዛሬው እለት በመንግስት የጸጥታ ኃይሎች ከመኖሪያ ቤታቸው ተይዘው ታስረዋል። የፓስተሩ ማዋሬሬ ጠበቃ ቤትሪስ ሜቴትዋ ለጋዜጠኞች በሰጡት መግለጫ ፖሊስ ደንበኛቸውን ያሰረው በትዊተርና በሌሎች ማህበራዊ ድረገጾች አመጽ ቀስቅሷል ተብለው ነው ሲሉ ገልጠዋል። ሀራሬ የቀድሞ የፕሬዚዳንት ሮበርት ሙጋቤን አገዛዝ ዘመንም ተቃውሞ ያሰሙና አገዛዙን የሚኮንኑ ምስሎች በየድረገጹ ያወጡ እንደነበር ይታወቃል። ይህ እንዲህ እንዳለ የሀራሬ ከተማን ያጥለቀለቀው ተቃውሞ ለበርካታ የንግድ ተቋማት፣ ትምህርት ቤቶችና መስሪያ ቤቶች መዘጋት ምክንያት መሆኑም ተገልጧል። የተቃውሞ ዋና መነሹም ፕሬዚዳንት ኤመርሰን ምናናንጓ በነዳጅ ዋጋ ላይ ያሳለፉት ያልተጠበቀ ነገር ግን ከፍተኛ የተባለ ጭማሪ መሆኑ ነው። ከስራ ማቆም አድማው ጋር በተያያዘም ከፖሊሶች ጋር ግጭት ተቀስቅሶ ቢያንስ ወደ ሁለት መቶ ሰዎች ለስር መዳረጋቸው ታውቋል። ይህ በእንዲህ እንዳለ ባለስልጣናት የኢንተርኔት አገልግሎት እንዳይሰራ አድርገዋል ሲሉ የሀራሬ ነዋሪዎች ቅሬታ እያሰሙ ናቸው። የዓለም አቀፉ የወንጀል ፍርድ ቤት ዳኞች በጦር ወንጀለኛነት የተከሰሱትን የቀድሞ የአይቮሪኮስ ፕሬዚዳንት ሎሬ ባግቦን ነጻ በማለታቸው ይግባኝ እንጠይቃለን አሉ አቃቢያነ ሕግ። የዓለም አቀፉ ፍርድ ቤት ዳኞች ትናንት ማክሰኞ ነበር ባግቦ እንደ አውሮፓ አቆጣጠር በ2010 ምርጫ ጋር ተያይዞ በተቀሰቀሰ አመፅ የጦር ወንጀል ፈጽመዋል ተብሎ ከቀረበባቸው ክስ ነፃ የወጡት። እናም ሦስቱ ዳኞች የ73ት ዓመቱን የቀድሞ ፕሬዚዳንት ባግቦን፣ እንዲሁም የእርሳቸውን የቅርብ ረዳትና የቀድሞ ወጣቶች ሚኒስትር ቻርልስ ብሌንጎዴን ነፃ በማለት በአስቸኳይ እንዲለቀቁ ማዘዛቸው አይዘነጋም። ይግባኝ እንጠይቃለን ያሉት አቃቢያን ሕግ ለዳኞቹ በላኩት ማስታወሻ በአግቦም ሆኑ ረዳታቸው ቻልስ ነፃ ስለተባሉ ከአገር ሊወጡ ስለሚችሉ ከእይታ እንዳይርቁ ፍርድ ቤቱ ማዘዣ እንዲያወጣባቸው አሳስበዋል። በአግቦ በአላሳኔ ኦቶራ መሸነፋቸውን ባለመቀበላቸው እንደ አውሮፓ አቆጣጠር በ2010 ዓ ም ማብቂያና በ2011 መጀመሪያ ላይ በነበረ አመጽ ከ ሶስት ሺህ በላይ ህዝብ መሞቱ ይታወቃል። በመጨረሻም የፌዴራል መስሪያ ቤቶች በተዘጉበት በአሁኑ ወቅት ያለ ክፍያ ለሰሩ የፌዴራል ሰራተኞች ደሞዛቸው እንደሚከፈላቸው ዋስትና የሚሰጠውን ህግ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ዛሬ እንደሚፈርሙ ተገለጠ። ብዙዎች እንደሚሉት ግን ፕሬዚዳንቱና ዴሞክራቱ ዴሞክራቶች ከመፍትሄው ብዙ ርቀት ላይ በመሆናቸው በከፊል ከተዘጉ ዛሬ ሀያ ስድስተኛ ቀናቸውን የያዙት መስሪያ ቤቶች መቼ እንደሚከፈቱ አይታወቅም። ወደ 800 ሺህ የሚደርሱ የፌዴራል መንግስቱ ተቀጣሪዎች ወይ ከስራ ቀርተው እቤታቸው ናቸው አሊያም ያለ ክፍያ በስራ ምድብ ላይ ይገኛሉ። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበነን። በዓለም ዜና የጀመረው መደበኛ ፕሮግራም በ22፣ በ25ና በ31 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳስ ከምሽቱ አራት ሰዓት ይቀጥላል። አሁን ቆየት ብለው ከሚቀርቡት ዘገባዎች አንዱን ለቅብሻ እንበል።

አሁን ወደ ዕለቱ አብይ ርዕስ የፌዴራሉ የሀገር መከላከያ ኃይል በምዕራብ ወለጋ የአየር ድብደባ እንዳካሄደ የሚገልጹ ዘገባዎች መሰረተ ቢስ ናቸው ሲል የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። የጽህፈት ቤቱ ቃል አቀባይ ቢለን ስዩም እንዳሉት በአካባቢው የነበረው ቁሳቁሶችንና ወታደሮችን በሄሊኮፕተር የማመላለስ ተግባር ብቻ ነው። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል የውጭ ሚዲያና የዲጂታል ክፍል ኃላፊ የሆኑት ቢለኔ ስዩም ዛሬ የሰጡትን መግለጫ የተከታተለው ባልደረባችን የአዲስ አበባው ዘጋቢ እስክንድር ፍሬው ነበር። እነሆ። የፌዴራሉ የአገር መከላከያ ኃይል ምዕራብ ኦሮሚያ፣ ቄለም ወለጋ መግባቱ ከተገለጸ በኋላ የመጀመሪያ የሆነ መግለጫ ነው ዛሬ በጠቅላይ ሚኒስትር ጽህፈት ቤት የተሰጠው። መግለጫውን የሰጡት በጽህፈት ቤቱ የፕሬስ ክፍል የውጭ ሚዲያ እና ዲጂታል ክፍል ኃላፊ ቢለኔ ስዩም ከጠቀሷቸው ጉዳዮች አንዱም ይሄው የአገር መከላከያ ኃይል እንቅስቃሴ ነው። የመከላከያ ኃይሉ በቄለም ወለጋ አካባቢ የማረጋጋት ስራ እየሰራ መሆኑን ያመለከቱት፣ ምዕራብ ኦሮሚያ በተለይም ቄለም ወለጋ ይንቀሳቀሳሉ ያሏቸውን የኦነግ ኃይሎች ጸረ ሰላም ሲሉ የገለጹት ቃል አቀባይዋ ማሰልጠኛ ቦታቸውም በዚሁ አካባቢ እንደሚገኝ አመልክተዋል። የፌዴራሉ የአገር መከላከያ ኃይል በዚሁ አካባቢ የአየር ድብደባ አካሄደ በሚል የተሰራጩ ዘገባዎች ግን የተሳሳቱ ናቸው ብለዋል። የሀገር መከላከያ ኃይሉ የአየር ድብደባ እንዳካሄደ የሚገለጸው ዘገባዎች በማህበራዊ ሚዲያ ሲሰራጩ እንደነበር እረዳለሁ። በአየር ክልሉ ላይ ግን እንቅስቃሴ ነበር። ምክንያቱም ቀደም ሲል እንደገለጽኩት እነዚህ ህገ ወጥ አካላት በርካታ መንገዶችን ሲዘጉ ነበር። እናም ብሔራዊ የመከላከያ ኃይሉ የማረጋጋት ስራ ለመስራት ወደ አካባቢው ለመግባት ያደረገው እንቅስቃሴ በእነዚህ መንገዶች መዘጋት ተጓቶ ነበር። በመሆኑም በአካባቢው የአየር ክልል ላይ ቁሳቁሶችንና ወታደሮቹን በሄሊኮፕተር የማንቀሳቀስ እንቅስቃሴ ነበረ። በአካባቢው እየተካሄደ ያለውን በተሳሳተ መንገድ የመረዳትና የመተርጎም ሁኔታ ሊኖር ይችላል። በአካባቢው የሚንቀሳቀሱት የኦነግ ኃይሎች በበርካታ ሕገወጥ ተግባራት ተሰማርተውና በነዋሪዎች ላይም ከፍተኛ በደል ሲያደርሱ መቆየታቸውን ነው ቃል አቀባዩ ያብራሩት። እንደ ሰማችሁት የመንገዶች መዘጋት፣ የከባድ መኪናዎች መታገት፣ ሰፋ ያለ መፈናቀል ተከስቷል። በአንዳንድ የኦሮሚያ አካባቢዎች ከነዚህ ጸረ ሰላም ኃይሎች አስተሳሰብ ጋር የማይስማሙ የህብረተሰብ ክፍሎች ላይም የተፈጸሙ የመብት ጥሰቶች አሉ። ይህ ደግሞ የሴቶችን ተገዶ መደፈር፣ የጦር መሳሪያ ዘረፋና ድብደባ አስከትሏል። ከአካባቢው የተመለሱ ሰዎች የሰጡትንና በስፍራው በሚንቀሳቀሱ ጸረ ሰላም ኃይሎች ምክንያት እንዴት የዕለት ተዕለት ተግባራቸውን ማከናወን እንዳልቻሉ የሚገልጹ ምልክቶችም አሉ። በቅርቡ ደግሞ ባለፉት ጥቂት ቀናት የተደራጀ የባንክ ዘረፋ ታይቷል። የመንቀሳቀስና ኢትዮጵያውያኑ በለውጡ ምክንያት እየተጠቀሙባቸው ያሉ መብቶች መገደብም በእነዚህ ጸረ ሰላም ኃይሎች ምክንያት በአንዳንድ የኦሮሚያ አካባቢዎች ታይቷል። እናም በአካባቢው ባሉ ነዋሪዎችና በኦሮሚያ ብሔራዊ ክልላዊ መንግሥት ጥያቄ የፌዴራል የመከላከያ ኃይል ከሁለት ሳምንታት በፊት ጀምሮ የማረጋጋት ስራ ሲሰራ መቆየቱን ቃል አቀባይዋ ተናግረዋል። የመከላከያ ኃይሉ በዚህ እንቅስቃሴ ውጤት እያስገኘ መሆኑንም ነው ያስታወቁት። አካባቢው ተረጋግቷል። የተለመዱ ተግባራትም መቀጠል ጀምረዋል። በተደራጀ የባንክ ዘረፋ የተሳተፉ ግለሰቦችም ቁጥጥር ስር ውለዋል፣ ለፍርድም ይቀርባሉ። የታጠቁ ኃይሎችም ትጥቅ እንዲፈቱ ተደርጓል። እናም የመከላከያ ኃይሉ በዚህ አካባቢ እያደረገ ያለው የተለያየ ገጽታ ያለው እንቅስቃሴ ነው። እስካሁን በተደረገው እንቅስቃሴ አመርቂ ውጤቶች መገኘታቸውን የገለጹት ቢለኔ ስዩም የመከላከያ ኃይሉ ስራ መቼ እንደሚጠናቀቅ ግን ከወዲሁ መናገር እንደማይቻል አመልክተዋል። ከአሜሪካ ድምጽ የቀረበ ጥያቄ ሲመልሱ ይህንኑ የጠቆሙት በዚህ ጉዳይ ላይ መረጃ እንዳገኘን እናሳውቃችኋለን። ቀደም ሲል እንደገለጽኩት የመከላከያ ኃይሉ የማረጋጋቱን ስራ የጀመረው ከሁለት ሳምንታት በፊት ነው። እነዚህን የጸረ ሰላም ኃይሎች በሙሉ ከመቆጣጠር አንጻርም ከፍተኛ ውጤት አስመዝግበዋል። የተወሰነ ስራ ግን ይቀራል። ይህ ተልኳቸውን ማለትም የአካባቢውን ጸጥታ የማረጋገጡ ስራ መቼ እንደሚጠናቀቅ መረጃ እንዳገኘን እናሳውቃችኋለን። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል የውጭ ሚዲያና የዲጂታል ክፍል ኃላፊ ቢለኔ ስዩም በዛሬው ጋዜጣዊ መግለጫ በሌሎች ወቅታዊ ጉዳዮችም ላይ ማብራሪያ ሰጥተዋል። Lamirik Adams Radio, Sekunder Freyo ke Adi, Sababak. እናመሰግናለን። የመጠነኛ የቴክኒክ እክል ገጥሞናል። ወደ አምቦ የሚወስደን ዘገባ ቆየት ብለን እንደደረሰ እናቀርባለን። አሁን ወደ ኬንያ ነው የምንሻገረው። የኬንያ መንግስትና ተቃዋሚዎቹ ዋና ከተማይቱ ናይሮቢ ውስጥ ትናንት አደጋ በጣሉ ሽብርተኞች ላይ እጅግ ብርቱ የተባለ ማስጠንቀቂያ አውጥተዋል። ደስቲዱቱ በሚባለው የተንደላቀቀ ሆቴልና የተለያዩ ቢሮዎች በሚገኙበት አንድ ተቋም ላይ አጥቂዎቹ በጣሉት አደጋ የተገደለው ሰው ቁጥር 14 መሆኑን የአገሪቱ ፕሬዚዳንት ኡሁሩ ኬንያታ ዛሬ አረጋግጠዋል። ሽብርተኞቹን በሀገራቸው ምድር ላይ የገቡበት ገብተው እንደሚያድኑም ዝተዋል። ፕሬዚዳንት ኬንያታ፣ የኢትዮጵያ ፕሬዚዳንት ሳህለ ወርቅ ዘውዴ፣ ጠቅላይ ሚኒስትር አብይ አህመድ፣ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ እና የኤርትራ መንግስትም ጥቃቱን አውግዘው ዛሬ በየበኩላቸው መግለጫዎችን አውጥተዋል። ሪፖርተራችን ጆን ታንዛ ከናይሮቢ ያጠናቀረውንና የመንግስታቱን መግለጫዎች አቀናጅቶ ሰሎሞን አባተ ዘገባውን እንደሚከተለው አዘጋጅቶታል። ከናይሮቢ ወጣ ብላ በምትገኘው ዌስትላንድ ቀበሌ ላይ የተፈጸመው ጥቃት ኬንያን እና ሌሎቹንም የአፍሪካ ቀንድ አካባቢ ሀገሮች አስቆጥቷል። ማንኛቸውንም የሽብር ጀሌዎችና ቡድኖችን ለማግኘት ለመክታት ለመበተንና ለማሸነፍ የሚያስችሉ በርካታ የደህንነት ጥረቶች እየተደረጉ ናቸው። በተጨማሪም በከፍተኛ ተጠንቀቅ ላይ እንገኛለን፣ በዚሁም እንቀጥላለን። ኬንያውያን ሁሉና የውጭ ጎብኚዎችም ኬንያ ውስጥ ደህንነታችሁ የተጠበቀ መሆኑን አረጋግጥላችኋለሁ። የኬንያ ፕሬዚደንት ኡሁሩ ኬንያታ ናቸው ጥቃቱ ከተፈጸመ ከሰዓታት በኋላ ይህንን መልእክት ያስተላለፉት። የሀገር ውስጥ ጉዳይ ሚኒስትሩ ፍሬድ ማቲያንጊ እዚያው ጥቃቱ የተፈጸመበት ቦታ ላይ ሆነው ዛሬ ለጋዜጠኞች በሰጡት ቃል የፖሊስ ዘመቻ የመጀመሪያ ምዕራፍ ተጠናቋል ብለዋል። ይሁን እንጂ ጥቃቱን ከፈጸሙት ውስጥ የተገደሉ መኖራቸውን ከመግለጽ ውጪ ብዛታቸውን ከመናገር ተቆጥበዋል። ይህ ጸጥታን የማስከበር እንቅስቃሴ ነው። ዘመቻው አሁንም እንደቀጠለ ነው። እንዲህ አይነት በልምድና በጭብጥ ላይ የተመሠረተ ሥራዎች እየተከናወኑ ባሉበት ጊዜ ደግሞ በጎን በኩል አስተያየቶችን ከመስጠት መቆጠብ ያስፈልጋል። ይህንን ጥቃት ለማድረስ ወደዚህ የመጡትን ሁሉ አስወግደናል። ያ የሶማሊያው የህውከት ቡድን አልሻባብ ለጥቃቱ ኃላፊነት ቢወስድም እስካሁን ማረጋገጫ አልተገኘም። ይሁን እንጂ ከዚህ ቀደም ባሉ ጊዜያትም ኬንያ ውስጥ የደረሱ ጥቃቶችን አልሻባብ እያቀናበረ ሲፈጽም እንደነበረ ይታወቃል። አልሻባብ ኬንያ ላይ ጥቃቶቹን የሚፈጽመው ሀገሪቱ ሶማሊያ ውስጥ እያካሄደች ስላለችው ጸረ ሽብር ዘመቻ ለመበቀል እንደሆነ ሲገልጽ ቆይቷል። በሌላ በኩል ናይሮቢ ውስጥ ሪቨርሳይድ ጎዳና ላይ በሚገኝ የተለያዩ መስሪያ ቤቶች በሚገኙበት ቀበሌ ላይ በተፈጸመው ጥቃት 18 ሰዎች መጎዳታቸውንና ወደ ሰባት መቶ ሰው እንዲነሳና ከአካባቢው እንዲርቅ መደረጉን አንድ የኬንያ ቀይ መስቀል ማኅበር አባል ለጋዜጠኞች ተናግረዋል። ሪቨርሳይድ ላይ ጥቃቱ የተጀመረው በፍንዳታ እንደነበረና ከዚያም በአጥቂዎቹና በፖሊስ መካከል ለሰዓታት የዘለቀ የተኩስ ልውውጥ መካሄዱ ተገልጿል። የፖሊስ እንቅስቃሴ ዓላማ በመንደሩ ውስጥ ባሉ ቢሮዎች፣ የሆቴል ክፍሎችና ሌሎችም ተቋማት ውስጥ መውጫ አጥተው የተጠመዱ ሰዎችን ከአደጋ መጠበቅና ማትረፍ እንደነበረ ፕሬዚደንት ኡሁሩ ኬንያታ አመልክተዋል። የደህንነት አገልግሎቶቹ ዘመቻ ዋናና የቅድሚያ ትኩረት የነበረው የሲቪሎችን ሕይወት ማትረፍ ነው። አጥቂዎቹን በነበሩበት ስፍራ ተወስነው እንዲቆዩ በመቆጣጠር ሕይወታቸው አደጋ ላይ የነበሩ ሰዎችን በዘዴ ለማሸሽ በፈጣን ሁኔታ ተንቀሳቅሰዋል። መንግሥታቸው ሽብርን ለመፋለም እያንዳንዷን ጥግ እንደሚያበጥር በመናገር ኬንያታ ብርቱ የማስጠንቀቂያ ቃል አሰምተዋል። ብሔራዊ የደህንነት ምክር ቤታችንን ሰብስቤ አነጋግሬያለሁ። በገንዘብ በመርዳት፣ እቅድ በማውጣት፣ በማስፈጸም ደረጃዎች በዚህ የአውሬነት አድራጎት ውስጥ የተሳተፈን እያንዳንዱን ግለሰብ መንጥረን እናወጣለን። ለፈጸሙት አድራጎት እስኪከፍሉ ያለ ምሕረት በያሉበት እየገባን እናሳድዳቸዋለን። ይህንኑ የፕሬዚደንቱን ማስጠንቀቂያ የተቃውሞ መሪ ራይላ ኦዲንጋም አስተጋብተዋል። እንደ ሀገር ያሉት ሁኔታዎች ሁሉ የሚያመላክቱት ሀገራችንን ከጥቃት በመጠበቅ ጉዳይ ላይ አልላቀቅ ያሉን ፈተናዎች ቢኖሩብንም ከእያንዳንዱ አሳዛኝ ጥቃት ጋር ይበልጥ ብልህና የተሻልን እየሆንን ነን። ግባችን መጽናት ያለበት እነዚህን ሰይጣናዊ ኀይሎች ሙሉ በሙሉ ከድንበሮቻችን ውጭ ማድረግና አረሞችን ከመካከላችን ነቅለን የመጣል ችሎታችንን በማጠናከር ላይ ነን። ከተገደሉት መካከል የሚበዙት ኬንያውያን መሆናቸው ተገልጿል። አንድ አሜሪካዊም መገደሉን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት፣ አንድ እንግሊዛዊም ከጥቃቱ ሰለቦች መካከል እንደሚገኝ የእንግሊዝ ባለሥልጣናት ተናግረዋል። ይሁን እንጂ መገደላቸው የተረጋገጠው ዐሥራ አራት ሰዎች ማንነት በይፋ አልተገለጸም። ይህ በእንዲህ እንዳለ የኢትዮጵያና የኤርትራ መንግሥታትም ጥቃቱን በከፍተኛ ደረጃ አውግዘዋል። ፕሬዚደንት ሳህለወርቅ ዘውዴ፣ ጠቅላይ ሚኒስትር አብይ አሕመድና የውጭ ጉዳይ ሚኒስትር ወርቅ ነህ ገበየሁ በየራሳቸው ባስተላለፏቸው መልእክቶች በጥቃቱ ለተገደሉ ሰዎች ቤተሰቦች ሐዘናቸውን ገልጸዋል። የኢትዮጵያ መንግስትና ህዝብ ሽብር ፈጠራን በመዋጋት ከኬንያ ሪፐብሊክ መንግስት ጎን በጽናት እንደሚቆሙ አረጋግጠዋል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ለኬንያ አቻቸው ሞኒካ ካቲና ጁማ በላኩት ደብዳቤ ሐዘናቸውን ከመግለጻቸው በተጨማሪ ኬንያ እያካሄደች ያለችውን ሽብር ፈጠራን ከምድሯና ከጎረቤት ሶማሊያ ጠራርጋ ለማጥፋት በያዘችው የማይታጠፍ ጽናት ኤርትራ ጠንክራና በቁርጠኛነት ከጎኗ እንደምትቆም አረጋግጠዋል። አዋላከታችሁ ተደጋግሞ ለሚፈጠረው የቴክኒክ ስህተት ይቅርታ እንጠይቃለን። የአምቦ መሰናዶ ትምህርት ቤት ተማሪዎች ዛሬ ጠዋት ባካሄዱት ሰልፍ በኦሮሞ ስም የሚንቀሳቀሱ ፓርቲዎች እርቅ እንዲያካሄዱ ጥሪ ያቀርበዋል። ለተለያዩ ፓርቲ ተወካዮች መልእክት ለማስተላለፍ ቢያቅዱም ተወካዮቹ ባለመገኘታቸው ቅሬታ ያደረባቸው መሆኑን ተማሪዎች ይናገራሉ። በሌላ ተያያዥ ዜና ሰላማዊ ሰልፍ ለማካሄድ የያዝነው እቅድ ፖሊስ አስለቃሽ ጭስ በመጠቀሙ ተስተጓጎለብን ሲሉ የአምቦ ዩኒቨርሲቲ ዋናው ግቢ ተማሪዎች አማረዋል። የዩኒቨርሲቲው አስተዳደር በበኩሉ በግቢው ውስጥም ሆነ ከግቢው ውጪ ለማካሄድ የተጠየቀ ሰልፍ የለም ብሏል። አክሎም የመማር ማስተማር ሂደቱ በሰላም መቀጠሉን ነው ያስታወቀው። ናኮር መልካ ዝርዝሩን ልኮልናል። የአምቦ መሰናዶ ተማሪዎች በኦሮሞ ሕዝብ ስም የተደራጁ ፓርቲዎች እርቅ አውርደው ተግባብተው እንዲሰሩ የሚጠይቅ ሰላማዊ ሰልፍ ማካሄዳቸውን አስታወቁ። ተማሪዎቹ ዛሬ ጠዋት ከሶስት ሰዓት ጀምሮ እስከ አምስት ሰዓት ባካሄዱት ሰላማዊ ሰልፍ የተለያዩ መፈክሮችንም ማሰማታቸውን ተናግረዋል። ተማሪ ቶለሳ አዲባባ ዛሬ የተካሄደውን ሰልፍ ዓላማ እንዲነግሮኛል ካዩን። ኬኛ አራራ የእኛ ዓላማ እርቅ እንዲፈጠር ነው። እኛ ኦዲፒንም ሆነ ኦነግን ወይም አፍዴንን ለመደገፍ ወይም ለመቃወም አልወጣንም። ግድያና መፈናቀል ይቁም ለማለት ነው ሰላማዊ ሰልፍ ያደረግነው። ሰልፉ ያልተፈቀደ ቢሆንም የጸጥታ አካላት ሰላማቸውን በማስጠበቅ ማጠናቀቂያ ድረስ ከእነሱ ጋር መቆየታቸውን የተናገረው ሌላው የአስራ ሁለተኛ ክፍል ተማሪ፣ መልእክታቸውን ሊያደርሷቸው የፈለጉት ፓርቲዎች ተወካይ በስቴዲየም ባለመገኘታቸው ቅር እንደተሰኘ ተናግረዋል። የተማሪዎቹን ሰልፍ በማስተባበር ላይ የነበሩ መምህር ከበደ ተማሪዎቹ መልእክታቸውን አስተላልፈው እንዲመለሱ መደረጉን ተናግረዋል። የዛሬው ሰልፍ ትልቁ ዓላማ ማንኛውንም ፓርቲ ለመደገፍ ያደረግነው ነው አይደለም። አዴፓም ይሁን ኦነግ የእኛ ነው የኦሮሞ ነው። ተግባብተው አገርን እንዲያቀኑ ለመጠየቅ ነው ሰልፍ የወጣ ነው። ሰልፉ ያልተፈቀደ ቢሆንም የጸጥታ አካላት ሰላማቸውን በማስጠበቅ ማጠናቀቂያ ድረስ ከእነሱ ጋር መቆየታቸውን የተናገረው ሌላው የአስራ ሁለተኛ ክፍል ተማሪ መልእክታቸውን ሊያደርሷቸው የፈለጉት ፓርቲዎች ተወካይ በስቴዲየም ባለመገኘታቸው ቅር እንደተሰኘ ተናግሯል። የተማሪዎቹን ሰልፍ በማስተባበር ላይ የነበሩ መምህር ከበደ ተማሪዎቹ መልእክታቸውን አስተላልፈው እንዲመለሱ መደረጉን ተናግረዋል። እነዚህ ተማሪዎች ያላቸውን ሀሳብ አሰምተው እንዲመለሱ በጠዋት ነው የተገኘ ነው፣ መልእክታቸውን አስተላልፈው በሰላም ተመልሰዋል። በሌላ በኩል የአምቦ ዩኒቨርሲቲ ዋናው ግቢ ተማሪዎች በኦሮሞ ፓርቲዎች መካከል ያለውን አለመግባባት የሚቃወምና እርቅ እንዲያደርጉ የሚጠይቅ ሰልፍ ለማካሄድ ከግቢው ልንወጣ ስንል በፖሊስ አስለቃስ ጭስ እንድንበተን ተደረገ ሲል አንድ ስሙን መጥቀስ ያልፈለገ ተማሪ ተናግሯል። የፌዴራል ፖሊስ ግቢው በመውረሩ ሰልፍ እንዳናካሄድ በመከልከሉ ለዛሬ ጠዋት ሶስት ሰዓት አቅደን የነበረው ሰልፍ እንዲቀር ተደርጓል ሲል ገልጿል። የዩኒቨርሲቲው ትምህርት ጉዳይ ምክትል ፕሬዚዳንት ሲስተር ሙሉ ኪታባ በግቢ ውስጥም ሆነ ከግቢ ውጪ በዩኒቨርስቲው ተማሪዎች እንዲካሄድ የተጠየቀ ሰልፍ የለም ሲሉ ለአሜሪካ ድምፅ ተናግረዋል። ሰልፍ ልንወጣ ነው ብሎ ጠይቆ የከለከል ነው የለም። የግቢው በርም አልተዘጋም። ምናልባት ጉዳት ደርሶበት የቀረ ተማሪ ካለ በምግብ ቤቱ እንዲሁም የግቢው ክሊኒክም ሄጄ ጠይቄ ነበር። ሁሉም ተማሪ ሰላም መሆኑን ማረጋገጥ ችያለሁ። ተማሪዎቹ በሰላም ትምህርታቸውን መቀጠላቸውንና በግቢው ያለው እንቅስቃሴም ሰላማዊ መሆኑን ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ። ጥና ኮር መልካን ለዘገባው እናመሰግናለን። አድማጮች፣ አሁን የመጨረሻው የመጽሔቱ ርዕስ ደግሞ ወደ ብሪታንያ ይሸጋግረናል። የብሪታንያዋ ጠቅላይ ሚኒስትር ቴሬዛ መይ አገራቸው ከአውሮፓ ሕብረት የምትወጣበትን መንገድ አስመልክቶ ከሕብረቱ መሪዎች ጋር ባካሄዱት ድርድር የደረሱት ስምምነት ትላንት የአገሪቱ ፓርላማ በሰጠው የድምፅ አሰጣጥ ስነስርዓት የገዛ ፓርቲያቸውን አባላት ድጋፍ ጨምሮ የሸንጎውን አብላጫ ድምፅ ማጣቱ ታሪካዊ ሊሰኝ የሚችል ሽንፈት ሊያጋልጣቸው ይችላል ተብሏል። ይሁን እንጂ ጠቅላይ ሚኒስትር መይ በያዙት ትግል የሚገፉ መሆናቸውን ነው ያመለከቱት። ይህ በእንዲህ እንዳለም ፓርላማው ዛሬ በአስተዳደራቸው ላይ የትምምን ድምፅ ይሰጣል ተብሎ የሚጠበቅ መሆኑን የአሜሪካ ድምፅ ዘጋቢ ሄንሪ ሬጅዌል ከለንደን በላከው ዘገባ ጠቅሷል። ለዝርዝሩ አዳነች ፍሳዬ ለንደን በሚገኘው የሀገሪቱ ምክር ቤት ህንጻ ውጭ ተቀናቃኝ ተቃዋሚዎች እስከ ትላንት ማታ ፍጥጫ ውስጥ ገብተው ነበር። በታችኛው ምክር ቤት ውስጥ የሀገሪቱ መንግሥት ያቀረበውን ብሪታንያ ከአውሮፓ ህብረት ስለምትወጣበት መንገድ የሚገልጸው ስምምነት መሸነፉን አፈ ጉባኤ ጆን ባርኮው አስታወቁ። በቀይም በኩል ያለው የድጋፍ ድምፅ 202 በግራ ያለው የተቃውሞ ድምፅ ደግሞ 432 ነው። መንግሥት ያቀረበው ሐሳብ እንዲህ በብዙ ድምፅ ሲሸነፍ ከዚህ ቀደም ያልታየ ነገር ነው። በዘልማድ ይህን ያክል ብዛት ያለው የተቃውሞ ድምፅ ሲመዘገብ ጠቅላይ ሚኒስትር ከሥልጣን መሰናበትን ይመርጣል ወይም ትመርጣለች። ቴሬዛ ሜይ ግን እገፋበታለሁ ብለዋል። መንግሥት ዛሬ ማታ የታችኛው ምክር ቤት ድምፅን ሰምቷል። ይሁንና መላ የምክር ቤቱ አባላት ይህ ጉዳይ መፍትሄ እንዲያገኝ የሚፈልገውን የሀገሪቱን ህዝብ እንዲያዳምጡ እጠይቃለሁ። ጠቅላይ ሚኒስትሯ ዛሬ የትምምን ድምፅ እንዲቀርብባቸው ይጠበቃል። ይሁንና በወግ አጥባቂ ምክር ቤት አባላትና በሰሜን አይሪሽ ዴሞክራሲያዊ የህብረት ፓርቲ ድጋፍ በስልጣናቸው ሊቆዩ ይችላሉ። ቴሬዛ ሜይ ብሪታንያ ከአውሮፓ ህብረት ስለምትወጣበት መንገድ መግባባት እንዲኖር እንደሚጥሩ ቃል ገብተዋል። ጠቅላይ ሚኒስትሯ ያላቸው ተስፋ የብሪታንያ ምክር ቤት አባላትን ለማርካት ሲባል የአውሮፓ ህብረት ተጨማሪ የእርቅ ግልግል እንዲያደርግ መጣር መሆኑን አነን መነን የተባሉ ለንደን የሚገኘው ኪንግስ ኮሌጅ የሚሰሩ ተንታኝ ገልጸዋል። አፍረትን ለመሸፈን ያህል በለው ስጋቶች ነበሩኝ፣ የአሁኑ የአውሮፓ ህብረት ሰነድ ግን የነበሩኝን ስጋቶች በማቅለሉ አሁን ለጠቅላይ ሚኒስትሯ ድምፅ መስጠት እችላለሁ ለማለት እንዲያስችላቸው ማለት ነው። ምክንያቱም ብዙ አንደምታዎች ተደቅነውብናል። ስምምነቱ ሊያልፍ ይችላል። ካላለፈ ደግሞ ሌላ ህዝበ ውሳኔ ሊያስፈልግ ነው። ጠቅላላ ምርጫም ሊኖር ይችላል፣ ወይም ስምምነት አይኖርም። ከነዚህ ሁሉ አንዱ ሊሆን ይችላል። የአውሮፓ ሕብረት በበኩሉ ስምምነቱን በአዲስ መልክ አልጀምርም ብሏል። ለንደን ውስጥ ተቀናቃኝ የምክር ቤት አባላት ምን ማድረግ እንዳለባቸው በየበኩላቸው እያሰላሰሉ ናቸው። አንዳንድ የብሪታንያን ከህብረቱ መውጣት የሚፈልጉ የምክር ቤት አባላት ካለ ስምምነት ትውጣ ይላሉ። ሌሎች ደግሞ የተለሳለሰ ፍቺ እንዲኖር ወይም ደግሞ ሌላ ህዝበ ውሳኔ እንዲካሄድ ይሻሉ። አድማጮች እዚህ ግድም የእናንተን ድምፅ እናሰማለን። በ2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እንስማ። ሌላው፣ ጤና ይስጥልኝ። ቮይስ ኦፍ አሜሪካ፣ ስሜ ዮሐንስ ጉሩሙ ይባላል። ቅዳሜ ቀን ያስተላለፋችሁትን የኦነግና የኦዴፓ ተወካዮች ያስተላለፋችሁ ውይይት አድምጬዋለሁ። እንደ ኦኤልኤፍ የሚባለው የኦሮሞ ሊበሬሽን ፍሮንት ወይም የኦሮሞ ነጻነት ግንባር የሚባለው ድርጅት ለብዙ ዓመታት የኦሮሞን ማህበረሰብ ወክሎ ወይም ደግሞ ወክላለሁ በማለት ብዙ ትግል ሲያደርግ ነበር። በዚህ ትግል ውስጥም ብዙ ብዙ ድሎችን አስገኝቷል። ኦሮሞ ውስጥ በአሁን ደረጃ ግን ባለው ሁኔታ ግን የሚሄድበት አካሄድ ከአርባና ከሰላሳ አመቱ አካሄዱ ጋር የሚመጣጠንና አብሮ ከዘመኑ ጋር የሚመጥን ሆኖ አላገኘሁትም። ምክንያቱም አሁን እናንተ ይህን ሁሉ ነገር መሳሪያ ስለማንሳት፣ ሌላ ሌላ ሌላ ሌላ ነገር ህጻናትን ስለማስታጠቅ፣ የመንግስት መዋቅሮችን ስለማፍረስ እና ስለመገንባት ይህን ሁሉ ጥያቄ ከምትጠይቁ የኦሮሞ ነጻነት ግንባር አላማውና ፕሮግራሙ ቅዱ ምንድን ነው ብላችሁ ብትጠይቁ መልሱን የምታገኙት ይመስለኛል። አላማውና ፕሮግራሙ ልክ እንደ ዛሬ አርባና ሰላሳ አመቱ የኦሮሞን ማህበረሰብ ከኢትዮጵያ መገንጠል ነው። ው ሌላ ሌላ ነገር መሸፋፈኛ ሁሉ ሌላ የውሸት መንገድ ነው ማለት ነው። ስለዚህ እኛ ደግሞ እኔም እንደ አንድ ኦሮሞ እኛ ዘመኑን እና ጊዜውን በሚመጥን ሁኔታ በዛሬ በግሎባላይዜሽን ዘመን አለም አንድ በሚሆንበት ዘመን ከሌሎች ወንድሞቻችንና እህቶቻችን ጋር እንዴት ነው የግለሰብ መብት ተከብሮ መኖርም የምንችለው? መጪው ህይወታችን እንዴት ነው የሚሻሻለው የሚቀየረው? ረሀብ እርዛት፣ ማይምነት እንዴት ነው ከኦሮሞ ህዝብ ላይ ከኢትዮጵያ ህዝብ ላይ የሚነሳው ብሎ በዛ ላይ ማህበረሰባቸውን አስተባብረው ሊሰሩ ይሻላል እንጂ ከሌላው ማህበረሰብ ከሌላው ወንድሙና እህቱ ጋር ገንጥሎ በትኖ በሌላ አስተያየት መሄድ ከዘመኑ ፍልስፍናና ከአለም አካሄድ ጋር አብሮ መሄድ አይመስለኝም። ኢትዮጵያ ለዘላለም ስኖር። አመሰግናለሁ። አድማጮች አሁን በቀጥታ ወደ ሁለተኛው አጋማሽ ነው የገባ ነው። ዲሞክራሲ በተግባር የአማራና የትግራይ ክልል መሪዎች ያስተላለፉት የሰላም መልእክትና የገቡት ቃል ከፖለቲካ ቋንቋ ያለፈ እንደሚሆን የኢትዮጵያ የሃይማኖት ተቋማት ጉባኤ ተስፋውን ገለጠ። ከስራቸው በሂደት እናያለን ብለዋል የጉባኤው ዋና ጸሐፊ መጋቤ ዘሪሁን ደጉ። የሁለቱ ክልሎች መሪዎች ትናንት ባስተላለፉት መልእክት ግጭት ጀማሪ እንደማይሆኑ ሁለቱም ቃል ገብተዋል። እስክንድር ፍሬ ሆነው የዘገበው ጎረቤታሞቹ የአማራና የትግራይ ክልሎች የወሰንና የማንነት ጉዳዮችን የፖለቲካ አቋሞችን መነሻ ያደረጉ ልዩነቶች ሲያንጸባርቁ ቆይተዋል። በአደባባይ ከሚታይ ግራና ቀኝ አቋም እስከ ቃላት መወራወር የዘለቁት ልዩነቶች ያሳሰቡት የኢትዮጵያ የሃይማኖት ተቋማት ጉባኤም ነው። አንድ ግብ ይዞ ለመፍትሄ ሲንቀሳቀስ የቆየው ጉባኤው ሊያሳካ ያሰበው ይህ ግብ ደግሞ በሁለቱ ክልሎች መካከል እየተንጸባረቀ ያለው ልዩነት ወደ ግጭት እንደማያመራ ማረጋገጫ ማግኘት ነው። ከዚህ አንጻር ደግሞ ወደ ባህር ዳርና መቀሌ በመጓዝ የሁለቱ ክልሎች መሪዎች ለዚሁ ቃል እንዲገቡና የሰላም መልእክት እንዲያስተላለፉ ማግባባት ችሏል። ትናንት በሂልተን ሆቴል በተካሄደ ስነ ስርዓት ላይ የተገኙት የሁለቱ ክልሎች መሪዎች ይህንን የሰላም መልእክት አስተላልፈዋል። ቀዳሚ ተናጋሪ የነበሩት የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው ናቸው። የአማራ ሕዝብ የተለያዩ አጀንዳዎች አሉት። እነዚህ አጀንዳዎች ሰላማዊ በሆነ መንገድ እንዲፈቱ ነው እንጂ ከወንድሙ ከትግራይ ግራ ሕዝብ ጋር እንዲጣላ እንዲጋጭ ምንም አይነት ፍላጎት የሌለ መሆኑን ላረጋግጥላችሁ ይፈልጋሉ። እናንተም ስታዋዩ አይታችሁታል። የትግራይ ህዝብ የአማራ ህዝብ ከትግራይ ህዝብ ጋር ምንም አይነት ግጭት እንዲኖረው አይፈልግም። ያሉ ጥያቄዎች ሰላማዊና በውይይት የሚፈቱበት ሁኔታ እንዲኖር ነው የሚፈልገው። ከትግራይ ህዝብ ጋር የአማራ ህዝብ ግጭት ጀማሪ ሊሆን በፍጹም አይችልም ግጭት ጀማሪ ሊሆን አይችልም ስላችሁ ለሚዲያ ፍጆታ ለእናንተ ለሽንገላ ለማድረግ ሳይሆን ከልብ በመነጨ ሁኔታ ሰላም ወዳድ ህዝብ ስለሆነ የሰላም ጠቀሜታ በእጅጉ የሚረዳ ስለሆነ ይህንን ሁኔታ በእርግጠኝነት ሰላማዊ በሆነ መንገድ ችግሮችን ለመፍታት ዝግጁ መሆኑን እኔም የዛ ህዝብ መሪ እንደመሆን መጠን ይሄ እንዲሳካ ነው የምሰራው። ከወንድሞቻችን ከትግራይ አመራሮች፣ ከትግራይ ህዝብ ጋር ያሉንን ጉዳዮች በጠረጴዛ ዙሪያ በውይይት በመከባበር መፍታት እንችላለን። ያሉትን ጉዳዮች በሙሉ በራስ መተማመን መንፈስ በሀሳብ ችግሮቻችንን ፈተን አገራችንን የሚጠቅም ስራ መስራት እንችላለን የሚል እምነት ነው ያለኝ። ደግሜ ደጋግሜ የምገልጽላችሁ ለሰላም ከእናንተ ብቻ አይደለም፣ እዚህ ብቻ አይደለም፣ እዛም ስህት ያው ነው። ይህንኑ ለህዝብ ያስተምራለሁ። አንድ ቃል ነው ማለት ነው። ቃሌን ፊርማዬ ነው። ለሰላም እሰራለሁ። አመሰግናለሁ። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤልም ሰላም ጊዜ የማይሰጠው ጉዳይ እንደሆነ አብራርተዋል። ዘመዶች ናቸው ታሪካላቸው ብቻ አይደለም ምኑ ማሳሰብ እየተከላከለ ችግር እንዳይፈጠር ግጭት እንዳይፈጠር እንዳይተኮስ ተውንም እያለ ነው፣ እናውቃለን። ስለዚህ የህዝቦች የሚባል ነገር ሊሆን አይችልም። የፖለቲከኞች ነው ችግሩ፣ የጥቂት ፖለቲከኞች ነሱ፣ የጥቂት ፖለቲከኞች ነው። ሌላ ዓላማ ያላቸውም ይኖራሉ። ዚህ ወደ ተወሰኑ ነው እንትን ማድረግ ያለብን። የተወሰነ ችግር ነው እንዲህ። ህዝቡ እዚህ ውስጥ የለም። እየተበደለ ነው ያለው ህዝቡ ይህን ጠየቅ ነው ያሉት። እናንተም በቀጥታ እንደጠየቃቸው ህዝቡን ሰላም የሚፈልግ ወደ ሌላ ነገር እንዳታስገቡን ነው፣ ወደ ግጭት አታስገቡን ነው። ህዝብ ለህዝብ የሚባል ምንም አይነት ሊኖር አይችልም በምንም አይነት። በእኛ በኩልም እንዳልኳቸው ነው አስታሰም የለንም መጋጨት። እኛ እንደ አመራሮችም መጋጨት አንፈልግም፣ ህዝቡም አይፈልግም። ለዚህ ከትግራይ የሚተኮስ ነገር ሊኖር አይችልም። ከትግራይ የሚተኮስ ነገር ምንም ይኖሩ ግፊቶች እንዳሉ ግን ባለ መንገድ ይችላሉ። ግፊቶች አሉ፣ ሁሉም እየተሸከምን ያለው መሸከምም አለብን፣ ሁሉም ኃላፊነት ከወሰደ በትግራይ በኩል በሚዲያም ሊሆን ይችላል፣ በተለያየ መልኩ የሚነዛ ሆን ተብሎ ነው። ሆን ተብሎ ነው። እዚህ አይነት አተሳሰብ የለንም። ታሪካችን ማበላሸትም አንፈልግም። በጥንቃቄ ነው ይሄን ያለ እዚህ ቅድም እንዳልኩት ያው ይሄ የሁለት ሀገር ወይ ምናምን እንትን አይደለንም። ያው ፖለቲካችን በፖለቲካ መድረኩ እናየዋለን። ከሰላም አንጻር ግን አንድ ጠራጠሩ ነው የምለው በእኛ ሁኔታ መስዋዕት የከፈል መተናል። አሁን መስዋዕትም ከፍለን ሰላማችንም ማስቀጠል እንፈልጋለን። ተገቢ ጥረት እናደርጋለን። ድርጅቱም፣ መንግስትም ህዝብም እየተናበበም ነው እየሰራ ያለው። አንድ ነገር ስትፈጠር ቶሎ ብለን እያስተካከል በተለያየ መልኩ አሁንም ያልተስተካከሉትም ወደፊትም እናንተም ሌሎችም የምትመክሩን የምትገስጹን እየተቀበል እየሰማን ተገቢ ክብደት ሰጥተን እያስተካከልን እንደምንሄድ መግለጽ እፈልጋለሁ። ልዩነቶቻቸውን ለማመልከት ጠቅለል ያሉ አገላለጾችን ብቻ የተጠቀሙት የሁለቱ ክልሎች መሪዎች ወደ ዝርዝር ጉዳዮች አልገቡም። በዘለቄታዊ መፍትሄዎች ላይም አልተነጋገሩም። ግጭት ጀማሪ እንደማይሆኑ ግን ተናግረዋል። ከሀገር ሽማግሌዎች ጋር በመሆን ይህንን መድረክ ያመቻቸው የኢትዮጵያ የሃይማኖት ተቋማት ጉባኤም መልእክቱ በራሱ ትልቅ ስኬት መሆኑን አምኗል። የጉባኤው ዋና ጸሐፊ መጋቢ ዘሪሁን ደጉ ለአሜሪካ ድምፅ ያብራሩት ይህንኑ ነው። በዋነኛነት አሳካ የምንለው ሁለቱን እዚህ ማገናኘት አይደለም። እነሱ በየቀኑ በኢህአዴግም በራሳቸው መስመር በፖለቲካ መስመራቸው ይገናኛሉ። የነሱ መገናኘት ሳይሆን የተገናኙበት አላማ ነው። አላማው ምንድን ነው? ለአማራ ህዝብ፣ ለትግራይ ህዝብ የሰላም መልእክት ማስተላለፍ አለባቸው። ምክንያቱም እኛ ህዝቡ ጋር ሄደን ባደረግነው ውይይት ህዝቡ ምንድን ነው ያለን? ኢትዮጵያ ውስጥ ላለው ችግር ደቡብ ስንሄድ፣ ኦሮሚያ ስንሄድ፣ ትግራይ፣ አማራ ስንሄድ የተነገረን ነገር ምንድን ነው? እኛ ህዝብ ለህዝብ ችግር የለብንም። ስለዚህ ይሄ ነው እንጂ በመንግስት በኩል ያለው ነገር፣ በፖለቲከኞቹ በኩል ያለው ነገር ከተፈታ እኛ ችግር የለብንም ነው ያሉት። ስለዚህ እነሱ ከዚህ አንጻር ለሰላም መቆም እንዳለባቸው እና ለሚሰሩት ስራ የህዝቡን ሰላም ሰላምና አንድነት የፖለቲካ ልዩነታቸውን የህዝቡን ሰላምና አንድነት በማያናጋ መልኩ እንዲሰሩ ነበር የፈለግነው። ለዛ ቃል ገብተውልናል። በተለይም ደግሞ ከሚዲያ አጠቃቀም ጋር አይተ ከሆነ በአንዱ ክልል የተሰጠው መግለጫ በሌላኛው ክልል ደግሞ ተቃራኒ ሲወጣ ታየዋለ፣ ሁለት ሀገር እስኪመስል ድረስ ማለት ነው። ስለዚህ ይህን እንደዚህ አይነቱ ነገር እንደሚቆም ተስፋ እናደርጋለን። ከዚህ አንጻር ተሳክቶልናል። ህዝቡ ያለውን አንድ ሁለት ብለን ከህዝብ ጋር በተደረጉ ውይይቶች ከነሱ ጋር አቅርበን ፊት ለፊት ስለዚህ ከህዝቡ ጋር ያደረግነው ውይይት እነሱንም በተናጥል አነጋግረን ነበረ። ተመሳሳይ ነገር ነው ዛሬ ያሉት። ስለዚህ እውነት ለመናገር ከፖለቲካ ቋንቋ ያለፈ ከውስጣቸው እንደሆነ ተስፋ እናደርጋለን። ደግሞ ከፍሬያቸው ደግሞ በሂደት እናያለን። የሁለቱ ክልሎች ብሎም የአዴፓና የህወሀት ልዩነቶች፣ ያለመግባባት ምንጮች፣ የፖለቲካ አቅጣጫዎች የዚህ የሃይማኖት ተቋማት ጉባኤ ጥረት አጀንዳዎች አልነበሩም። መጋቢ ዘሪሁን እንዳረጋገጡትም የእነሱ ጥረት ግጭት ማስቀረት ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባዎቹ እናመሰግናለን። ሁለት ዘገባዎች ነው ያደረሰን። አድማጮች፣ ተከታዩም ሌላ የትንታኔ ርዕስ ነው። በቤንሻንጉል ጉሙዝ ካማሺ ከተማ የሚኖሩ የኦሮሞ ተወላጆች የትራንስፖርት እጥረትና የኑሮ ውድነት እንደገጠማቸው ተናገሩ ሲል ይንደረድራል። በአካባቢው የሚገኘው የማዝዣ ማዕከል በበኩሉ የጸጥታ ሁኔታው እየተሻሻለ በመምጣቱ ችግሮቹ ከዘላቂ ሰላም መስፈን ጋር የሚፈቱ ይሆናሉ ነው ያለው። በአካባቢው የሚኖሩ የሁለቱም ብሔር ተወላጆች እርቅ እንዲፈጥሩ እየተሰራ መሆኑን የአካባቢው የማዝዣ ማዕከል አዛዡ ተናግረዋል ሲል ናኮር መልካ ከነቀምቴ ተከታዩን አድርሶናል። በቤኒሻንጉል ጉሙዝ ክልል ካማሺ ከተማ የሚኖሩ የኦሮሞ ብሔር ተወላጆች የሆኑ ለተሻለ ምርመራና ሕክምና ወደ ተሻለ ሕክምና ተቋም ወረቀት የተጻፈላቸው ነፍሰ ጡር እናቶች በትራንስፖርት እጥረት ምክንያት መሄድና አገልግሎት ማግኘት ባለመቻላቸው ተስፋ መቁረጥ ውስጥ እየገቡ መሆናቸውን ተናግረዋል። ወይዘሮ ብጅጌ የስምንት ወር ነፍሰ ጡር መሆናቸውን ይናገራሉ። የቀድሞ ወሊድ አገልግሎት ያገኙ የነበሩት በካማሺ ከተማ ጤና ጣቢያ መሆኑን ገልጸዋል። ወደ ነጆ አጠቃላይ ሆስፒታል ሄደው የተሻለ ምርመራ እንዲያደርጉ የከተማው ጤና ጣቢያ ሐኪም ወረቀት ቢጽፍላቸውም መሄድ አለመቻላቸውን እና ለተመሳሳይ ችግር የተጋለጡ ሌሎችም ነፍሰ ጡር እናቶች መኖራቸውን ተናግረዋል። ችግሩ እንዲቀረፍ ማንኛውንም የትራንስፖርት አማራጭ በማመቻቸት ለምርመራና ለሕክምና መሄድ እንዲችሉ ቢጠይቁም ሰሚ አለማግኘታቸውን ለአሜሪካ ድምጽ ተናግረዋል። ደም ግፊት ስላለባት ወደ ተሻለ ምርመራ ትሂድ ብለው ነው የጻፉልኝ። እኛ በቂ መሳሪያ የለንም፣ የህፃኑን አቀማመጥ የሚያይ ባለሙያ የለም፣ ምንም ልናደርግላችሁ አንችልም፣ ሂዱ ብለው ወረቀት ጻፉልን። ትራንስፖርት ባለመኖሩም የሚተባበረንም አካል ስላላገኘን ለመቅረት ተገደናል። ሌላ ምን ማድረግ እንችላለን? ወይዘሮ ቢጅጌ በቤኒሻንጉል እና ኦሮሞ ተወላጆች መካከል ከወራት በፊት ተፈጥሮ በነበረው ግጭት ከገጠር ቀበሌ ሸሽተው በካማሺ ከተማ በወላጆቻቸው ቤት ከአራት ዓመት ህፃን ልጃቸው ጋር ተጠልለው እንደሚገኙ ተናግረዋል። በወቅቱ በነበረው የጸጥታ ስጋት ባለቤታቸው ሸሽቶ በዛው እንዳልተመለሰም ገልጸዋል። በማህፀናቸው ያለው ህፃን እጣፈንታ ብቻ ሳይሆን የተከሰተው የኑሮ ውድነትም እንደሚያሳስባቸው ገልጸዋል። አንድ ኪሎ ቡና በሶስት መቶ ብር፣ ጨው በመቶ ሀያ ብር እና አንድ ኪሎ ጤፍ እስከ አርባ አምስት ብር እየገዙ መሆናቸውን ተናግረዋል። ሌላው ስሙ ጅራታ ነገሰ እንደሚባል የነገረኝ ግለሰብ በትራንስፖርት እጥረት ምክንያት በተከሰተው የኑሮ ውድነት ሰዎች እየተጎዱ መሆኑን ለአሜሪካ ድምፅ ሬዲዮ ተናግሯል። መንግስት ሰራተኛ መሆኑን ተናግሮ ከባለፉት አምስት ወራት መካከል የሶስት ወራት ደሞዝን አለማግኘቱንም ገልጿል። ይህ ደግሞ ከቁሳቁሶች እና መሰረታዊ ፍጆታዎች ዋጋ መናር ጋር ተዳምሮ የኑሮ ውድነቱን የከፋ እንዳደረገበት ተናግሯል። ምንም አይነት ገቢ የሌላቸው ሰዎች ደግሞ ለከፋ ችግርና ራብ እየተጋለጡ መሆናቸውንም ገልጿል። አሁን የጸጥታ ሁኔታ በተወሰነ መልኩ ተሻሽሏል። ሰው አይሞትም አይጎዳምም። አሁን ሰው እየተጎዳ ያለው ከአዝቤዛ እጥረትና ዋጋ መናር ጋር ነው። አንድ ኪሎ ጤፍ አርባ አምስት ብር፣ ሳሙና አርባ ብር ነው። ቡና ሶስት መቶ ብር ይሸጣል። ሰው አሁን በረሃብ እየተጎዳ ነው። ለጊዜው ያለው አንድ ሱቅ ነው። መከራከር የለም፣ በተባልከው ዋጋ መግዛት ነው። ነገር ግን አቅም የሌለው ብዙ ሰው አለ። ከኑሮ ውድነቱ በተጨማሪም በአካባቢው የአስቸኳይ ጊዜ አዋጅ ቢታወጅም ወንጀል ፈጽሟል ተብለው ከሚጠረጠሩ ግለሰቦች መካከል ቁጥጥር ስር ያልዋሉ በመኖራቸው ለነገም ስጋት ተጋርጦብናል ይላል። ከዚህም የተነሳ ብዙ ሰዎች የትራንስፖርት አገልግሎት ባለመኖሩ ረዥም የእግር ጉዞ በማድረግ በጫካ ውስጥ አቆራርጠው ወደ ነጆ ቢላ እና ሌሎችም የምዕራብ ወለጋ ከተሞች ለመሸሽ መገደዳቸውን ተናግሯል። ትናንትና ማታ እሱና ሁለት መቶ አስር የሚደርሱ ሌሎች ግለሰቦች ወደ ኦሮሚያ ክልል መሻገራቸውንም ተናግሯል። ሕፃናትና አቅመ ደካሞች ብቻ ናቸው መንቀሳቀስ ያልቻሉት። ኑሮ መሮናል። እኔና ሌሎችም ሰዎች በጫካ ውስጥ አድርገን ወደ ነጆ ወይም ቢላ የስምንት ሰዓት የእግር ጉዞ አድርገን ልንወጣ ነው። መንገድ የሚመሯቸው የአካባቢው አራት ተወላጆች ሲሆኑ ከእያንዳንዳቸው ከሁለት መቶ ብር እስከ አምስት መቶ ብር እንደተቀበሉ ተናግሯል። በአካባቢው ማዘዣ ማዕከል የተመደቡ መከላከያ ሰራዊት አባላት እንዳይመልሷቸው ጥንቃቄ ተደርጎ የስምንት ሰዓት የእግር ጉዞ ካደረጉ በኋላ በውጅ ድርመጄ ተፈናቃዮች መጠለያ መድረሳቸውን አጫውቶኛል። እያንዳንዳችንን ሦስት መቶ ብር አስከፍለው በጫካ ውስጥ አቆራርጦ ወደ ዋናው መንገድ አውጥተውን ተመለሱ። የስምንት ሰዓት የእግር ጉዞ ካደረግም በኋላ ነው ወደ መንገድ የወጣ ነው። የካማሺ ዞን አስተዳዳሪ አቶ ገርቢ ጎላሳስ ስለ ጉዳዩ ማብራሪያ እንዲሰጡኝ በስልክ ጠይቄያቸው ለዛሬ ጠዋት ከቀጠሩኝ በኋላ ስልካቸው ከአገልግሎት መስጫ ውጪ የሚል መልእክት ብቻ ነው የሚመልሰው። በሌላ በኩል ግን በአካባቢው ተከስቶ የነበረው አለመረጋጋት የአስቸኳይ ጊዜ አዋጁ ባለፈው ሶስት ሳምንት ከታወጀ በኋላ አንጻራዊ መረጋጋት እየታየ ነው ሲሉ የምዕራብ ቀጠና ማዘዣ ማዕከል አዛዥ ኮሚሽነር ሰይፈዲን አሩን ገልጸውልኛል። አሁን ምንም አይነት የጸጥታ ስጋት የለም። ኮንፈረንስ ተካሂዶ እርቅ ተካሂዶ የገዳ አባቶች ማግሌዎች፣ እንዲሁም ወጣቶች በተሰበሰቡበት ቦታ በባህላዊ መንገድ እርቅ መካሄድ አለበት ብለን ተግባብተናል። የአካባቢው ኦሮሞ ተወላጆች ከጉሙዝ ብሔረሰብ ጋር ለዘመናት አብረው የኖሩ በመሆኑ ተፈጥሮ የነበረውን ግጭት በእርቅ የሚፈቱበት ሁኔታ ላይ ከሀገር ሽማግሌዎች ጋር እየሰራ ነው ብለዋል። ይህም በዚሁ ጥር ወር ውስጥ ተግባራዊ እንዲሆን እየጣሩ መሆናቸውን ተናግረዋል። የትራንስፖርት አገልግሎት እጥረትና የኑሮ ውድነቱም የመጣው ግጭቱን ተከትሎ በመሆኑ የአካባቢው አመራር ከህብረተሰቡ ጋር በመወያየት ችግሩን ለመቅረፍ እየተሰራ ነው ብለዋል። አሁንም ግጭት ሊነሳ ይችላል ብለው በማሰብና የኑሮ ውድነቱን ሸሽተው ብዙ ሰዎች ወደ ኦሮሚያ ክልል የእግር ጉዞ እያደረጉ እየገቡ መሆኑንም መንግስት የሚያውቅ መሆኑን ተናግረዋል። አዎ ይህ ነገር አለ። ሆኖም ለሁሉም ነገር ትዕግስት አስፈላጊ ነው። ወጣቱም ይሁን ማንም ታግሶ የተሻለውን ጊዜ መጠበቅ አለበት። የወንጀል ተጠርጣሪዎችን የማጋለጡ ስራ ተጠናክሮ ቀጥሏል ያሉት ኮሚሽነሩ እስካሁን መሳሪያ እንደያዘ በቁጥጥር ስር የዋለን ጨምሮ ከሀያ በላይ ተጠርጣሪዎች በካማሺ ከተማ ተይዘው ምርመራ እየተደረገባቸው መሆኑን ገልጸዋል። ቀደም ሲል ያነጋገርኳቸው የኦሮሚያ ክልል የጸጥታ ቢሮ ምክትል ኃላፊ አቶ በዙ አቅቤካ በካማሺ የሚገኙ የኦሮሞ ተወላጆች ከአካባቢው ኅብረተሰብ ጋር ተዋልደው ተዋደው ለዘመናት አብረው የኖሩ በመሆናቸው በተቻለ መጠን ግጭቶች በእርቅ እንዲፈቱና አካባቢ ዩ ተረጋግቶ ወደ ቀድሞ ሰላሙ እንዲመለስ ሁለቱም ክልሎች አብረው እንደሚሰሩ ገልጸው ነበር። ለአሜሪካ ድምፅ ሬዲዮ ናኮር መልካ ከነቀምቴ። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን የስቱዲዮ ሰዓታችን ከምሽቱ ሶስት ሰዓት ከሀምሳ ያመለክታል። የመጨረሻውን ቅንብር እናሰማችሁ። ባለፈው ጥር ወር አንድ የአራተኛ ዓመት የህግ ተማሪ አሶሳ ዩኒቨርሲቲ ውስጥ በተፈጠረ ግጭት ህይወቱ ማለፉ ይታወሳል። ተማሪ አብዱ ሰኢድ በደቡብ ወሎ ቃሉ ወረዳ ይኖር የነበረ ወጣት፣ በግጭቱ ህይወታቸውን ያጡት ሶስት ተማሪዎች አንዱ። አደጋው ከደረሰበት ጊዜ ጀምሮ ይማርበት የነበረ ዩኒቨርሲቲ፣ የተለያዩ መንግስታዊና መንግስታዊ ያልሆኑ ተቋማትና እንዲሁም የህብረተሰብ ክፍሎች የሟቾቹን ተማሪ ቤተሰቦች የመደገፍና የማጽናናት ስራዎች ሲሰሩ ቆይተዋል። አዲስ ዘጋቢያችንን አለን መስፍን አራጌ ይባላል። ከደሴ ተጨማሪ ልኮልናል።

ሕይወት ሸክሟ ላከበደችባቸው ወይዘሮ ጥሩዬ ሰይድና ለድሜ ባለጸጋዊ ትዳር አጋራቸው አቶ ሰይድን ሬስ ሐዘን ከመርግ ቢከብድባቸው አይደንቅም። ሰቀቀን ከመጫኛ ቢረዝምባቸው አይገርምም። ለወግ ለማዕረግ ያሰቡት ልጃቸው እንደወጣ ቀርቷልና ዘንድሮ ከአሶሳ ዩኒቨርሲቲ የልጃቸውን የመመረቅ ዜና ሲጠባበቁ የነበሩት አዛውንት አባትና እናት ምስራች ሳይሆን መርዶ አረዷቸዋል። አብዱ፣ ሰይድ አቶ ሰይድና ወይዘሮ ጥሩዬ 30 ዓመታትን በተሻገረ የትዳር ህይወታቸው ካፈሯቸው አራት ልጆች ሶስተኛው ነው። የመጀመሪያ ልጃቸው የመከላከያ ሰራዊት አባል ሆኖ ከጉያቸው ከራቀ አመታት ተቆጥረዋል። ሁለቱ ልጆቻቸውም የዕለት ጉርስ ፍለጋ ለዕለት ስራ አድረዋል። ድህነት ላጎሳቆለው ለዚህ ቤተሰብ ብቸኛው ተስፋ አብዶ ነበር። እናት ቅጠል ለቅመው፣ ጥጥ ፈትለው በአጠራቀሟት ሽርፍራፊ ሳንቲም አይዞህ ይሉታል

የአረም ስራ የእርሻ ስራ ሰርቶ የሚያገኛትን ገቢ ለቤተሰቦቹ መተዳደሪያ እንዲሆናቸው ብለው ብር የሰጡ ሚሄድ ልጅ ታላቋን ሶማሊያ እውን እናድርግ በሚል በሙሐመድ ዚያድ ባሬ የታዘዘው የሶማሊያ ሰራዊት በ19 ሰባዎቹ መጀመሪያ ኢትዮጵያን በወረረበት ወቅት ወታደራዊ አገልግሎት ከሰጡት የአበሻ ጀግኖች አንዱ ነበሩ። አቶ ሰይድ ከዋርዴር እስከ ካራማራ፣ ከጎዴ እስከ ቀብሪ ዳህር ወራሪውን ያርበደበደው ጉልበት ዛሬ የለም። ከስምንት ዓመታት ወዲህ ደግሞ የአይን ብርሃናቸውን አጥተው በጥገኝነት ከሚኖሩበት ደሳሳ ጎጆ አይወጡም። የዚህ ቤተሰብ ተስፋ የዚች ሀገር ተረካቢ ለጋ ወጣት ህይወት ግን በአንድ ድንገተኛ ቅጽበት ከጉዞዋ ተገታች። በቅርቡ በአሶሳ ዩኒቨርሲቲ በተከሰተው ግጭት አብዱን ጨምሮ ሶስት ወጣቶች ለሞት ተዳረጉ።

ሁሉም አገር ደቡብም፣ ሰሜንም፣ መስራቅም አልቀረ። ኧረ ተውጭ የሄዱት ልጆቹ በቴሌቪዥን እያዩ እያለቀሱ ነው። እንኳን እንኳን ኢትዮጵያ ላይ ያሉት ውጭም የሄዱት አዘኑ፣ ደርሷቸዋል ራሮቱ እኔም እየተሰማኝ ነው። አንድ አልሞተበትም፣ አስር ላይ ስለሞተበት ነው። አጨሩንም ነገራቸው። በሐዘን ለተሰበረው ልባቸው መጠገኛ፣ በእንባ ለዛለ ሁለንትናቸው ማጽናኛ የደሴና የኮምቦልቻ ከተማ ነዋሪዎች የድጋፍ ማሰባሰብ እንቅስቃሴ ከጀመሩ ሰነባብተዋል። እኛ እያለን የአዛውንቶቹ ተስፋ አይጨልምም የሚሉ ልበ ብርቶች ከልብ የሚዘልቅ ቁም ነገር እየሰሩ ነው። የድጋፍ አሰባሳቢ ኮሚቴው ምክትል ሰብሳቢ አቶ ኢሳያስ ገናው በትምህርቱ እጅግ በጣም ጎበዝ የሆነ በየቀኑ ከአስር ኪሎ ሜትር በላይ እየተጓዘ ሲማር የነበረ ልጅ ነው። ይሄ ልጅ እንግዲህ ለቤተሰቦቹ አይን ነው ማለት ነው። ይህን ልጅ ሲያጡ ቤተሰቦቹ እጅግ ተስፋ በቆረጠ ስሜት እጅግ ባዘነ ስሜት ውስጥ ነበሩና ይህ ነገር በዚህ መቀጠል የለበትም። አካባቢያችን እንደሚታወቀው በመረዳዳት በመተሳሰብ እስላም ክርስቲያን ሳይል ሃይማኖት ሳይለይ ዘር ሳይለይ ጾታ ሳይለይ እጅግ የረቀቀ ከዚህ ቀደም የነበረ የመረዳዳት ስሜት ስለነበር እሱ መሰረት አድርገን የቤተሰቦቹን ለመርዳት ነው ኮሚቴውን ያቋቋሙ። የኮሚቴው እንቅስቃሴ እንግዲህ ሲታይ እስካሁን ድረስ ይህን ኮሚቴ ለመርዳት በመጀመሪያ የደሴ ከተማ አስተዳደር ያሉ ባለስልጣናቶች ወይም ደግሞ የሚመለከታቸው አካላቶች እጅግ ትብብር አድርገውልናል። ፍቃድ ከመስጠት ጀምሮ ሕጋዊ ሰውነት እንዲኖረን አድርገውናል። ከዛ በዘለለ ግን ሁሉም ኢትዮጵያዊ ዘርም ሳይለይ ሃይማኖትም ሳይለይ በመላው ዓለም ያሉ ኢትዮጵያኖች ድጋፍ አድርገውልናል። በደሴው ኮሚቴ ስር እስካሁን ወደ 117 ሺህ ብር ሰብስበናል። እንደዚሁም ጥምር ኮሚቴ ነው እና የኮምቦልሻው ኮሚቴ አለ። በኮምቦልሻው ደግሞ መቶ ሺህ ብርና ከፍተኛ የሆነ የማቴሪያል ድጋፍ ተደርጎልናል። ኮሚቴው እጅግ በከፋ ድህነት ውስጥ የሚኖሩት የአብዱ ወላጆች በቀሪ ዕድሜያቸው የእኔ የሚሉት ጥሪት እንዲኖራቸው ይፈልጋል። ሐዘናቸውን ባያስቀር መቀነስ እንደሚቻል ያምናል። እንግዲህ በዋናነት ያስብነው ነው ምንድን ነው የአብዱ ሰይድ ቤተሰቦች የመኖሪያ ቤት የላቸውም፣ ተጠግጠው ዘመድ ጋ ያሉት የእርሻ መሬትም የላቸውም። የሰው እጅ ጠብቀው የሚኖሩ ሰዎች ናቸው እና እነዚህ ሰዎች የራሳቸው ነገር እንዲኖራቸው ያስፈልጋል። ስተርጅና ወራታቸው መጦሪያ የሚሆናቸው ነገር ያስፈልጋቸዋልና ለነሱ የሚሆን ቤት መኖሪያ ቤት ለመስራት እንቅስቃሴ ጀምረናል። በተለይ የቃል ወረዳ አስተዳደር የመኖሪያ ቤት መስሪያ ቦታ በመስጠት ፈቃደኛ ነው። በብዙ መልኩ በገንዘብም ጭምርኛል ለመደገፍ ፈቃደኛ ሆኖ ተገኝቷል። በቅርቡም እንግዲህ ርክክብ እናደርጋለን፣ የካርታ ርክክብ እምባ ያፈዘዘውን አይናቸውን እየጠራረጉ በንስፍስፍ የወላጅ አንጀታቸው ጎንበስ ቀና እያሉ ሐዘናቸውን ለተጋሯቸው ሁሉ አዛውንቶቹ አቶ ሰይድና ዊዘሮ ጥሩዬ ምስጋና ያቀርባሉ። ለካስ ልጄን ባጣ የኢትዮጵያ ሕዝብ የመንፈስ ልጆቼ ናቸው ይላሉ። አይ እኒህን አግኝቻለሁ፣ እናንተን አግኝቻለሁ፣ እናንተን አግኝቻለሁ። አቦታው ጎኔ አዘን የከፈል ይላል። የመጣችሁ ጊዜ በእናንተ አላህ ቆያችሁ። የአገር ራስ አላህ ያርጋችሁ። የአገር አምላክ የመውለድ አምላክ የዜግነት አምላክ እሱ ውለታችሁን አላህ ታላህ አግኙት እንጂ የገደለው ባለሽ የሞተው ወንድምሽ ይላሉ የአካባቢው ነዋሪዎች ሲተርቱ። ልዩነትን በውይይት መፍታት እየተቻለ በወንድምና ወንድም መካከል የሚፈጠር ደም አፋሳሽ ግጭት የሚጎዳው ቤተሰብን ብቻ አይደለም። በኛ ዘመን ኢትዮጵያ እንደዚህ ያነ ችግር ላይ መድረሷ በእውነት በጣም የሚያሳዝን ነገር ነው። ተማሪ አብዱም ሆነ ሌሎቹ የእሱ መሰል ጓደኞቹ በዚህ መሰል ህይወታቸው ያለፈ ተማሪዎች ነገ ተምረው ሀገር የሚጠቅሙ ሀገርን ኢኮኖሚ በተለየ መልኩ የሚደጉሙ ኢትዮጵያን በተለየ መልኩ የተሻለች ሀገር የሚያደርጉ ልጆች፣ የተሻለ ጭንቅላት ያላቸው ልጆች ሊሆኑ ይችላሉ። አንድ ያልፈዋል። እነሱ ካለፉ በኋላ ግን በቡድነኝነት በዘር በልዩ ልዩ ነገሮች ተከፋፍሎ የራስን ብቻ ሀሳብ ሰማ ብሎ ሀገር ወደ አልተፈለገ ግርግር እንድትገባ ማድረግ ተገቢ አይደለም። እኛ የተማሪ አብዱ ቤተሰቦችን መርዳት ስንፈልግ ሰብአዊነታቸው፣ ሰው በመሆናቸው ምክንያት መጎዳ ስለሌለባቸው ጭምር ነው። ስለዚህ ሁሉም የኢትዮጵያ ሕዝብ ከዚህ መማር ያለበት የያዝ ነው መንገድ ትክክል አይደለም። ሀገር አንድ ወደምትሆንበት ወንድም እህቴ ወደምንባባል ወደ ቀደመ ሴታችን ልንመለስ ይገባል። ይቺ በጽኑ የእምነት መሰረት ላይ የታነጸች በማይናወጥ የታሪክ ብር የደመቀች ሀገር አንድነቷ ጸንቶ እንዲኖር ለይቅርታ የተዘጋጀ ቅልቦና ያስፈልጋታል። የአካባቢው ሽማግሌ እናመሰግናለን። መስፍን አድራጌ ከደሴ በአዲሱ ዘጋቢያችን በመጀመሪያው የአሜሪካ ድምፅ ራዲዮ ዘገባው ነበረ። እንኳን ደህና መጣህ ብለናል። ትላንትና ፀሐይ ዳምጠውም የመጀመሪያዋ ነበር። ነገ ሌሎችንም እናስተዋውቃለን። አድማጮች፣ በዚሁ አበቃን። መልካም ምሽት። ትግርኛ ይቀጥላል።